ከኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ባለፈው ሳምንት ዘጋቢያችን ሙክታር ጀማል የጀመረው ቃለ ምልልስ ነው። የመጨረሻውን ክፍል እንሆ። በተለይ አቶ አዲሱ፣ አሁን የጥልቅ ተሐድሶ በኋላ ኢትዮጵያ በሪፎርም ውስጥ ከገባች በኋላ በጣም ብዙ ነገሮች ታስበው ነበር። ዜጎችም ብዙ ተስፋ ጥለው ነበር። አሁን ግን በብዛት የሚነሳው በየወረዳው በየዞኑ ኦህዴድ ነው አሁንም ያለው ኦዲፒ እላይ ብቻ ነው ያለው፣ ወደ ታች አልደረሰም የሚል አይነት አተሳሰብ በመልካም አስተዳደር ስራዎች ላይ ያለ መጥገብ የሰዎቹ ጥያቄ አለ። አሁንም ይህም በተመለከተ ድርጅቱ የተመለከተው የመፍትሄ አቅጣጫ ያስቀመጠው ነገር አለው። እንግዲህ በተለይ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ የነበረው ምሬት ህዝባችንን ወደ ትግል ካስገቡት ነጥቦች ውስጥ እንዳንድ መሰረታዊ ጉዳይ ነው። በፊት ዘርፍ በተለያዩ ች ከመንግስት በሚያገኛቸው አገልግሎቶች ባለመርካት ጥያቄ በወቅቱ ያለመመለስ ከዚህ ጋር ተያይዞ ያሉ ጭብጦች አንድ የመታገያ አጀንዳ ነው የነበረው። ይሄን ለመፍታት ዘርፈ ብዙ ስራዎች እየተሰሩ ነው ያለው። አሁንም የህዝቡን እርካታ አረጋግጠናል ወይ ብለን ከጠየቅን አላረጋገጥንም። በእርግጥ ይህንን ለማስተካከል እንደ ፓርቲ ይሄ ፓርቲ በጣም ትልቅ እርምጃ ነው የወሰደው ሊቀመንበርና ምክትሎቹን ከመቀየር ጀምሮ እስከ ታችኛው የአመራር እርከን ድረስ በተለያዩ ጊዜያት በጥልቅ ታድሶ እንቅስቃሴው ሲገለጥ እንደነበረው በአስር ሺዎች የሚቆጠሩ አመራሮችን ከኃላፊነት የማንሳት ይህን እርምጃ ሁሉ ወስዶ በአዲስ በመተካት ሄደዋል። ያን ብቻ ሳይሆን የአገልግሎት አሰጣጥ መልካም አስተዳደር ችግሮችን የመፍታት ፕሮጀክቶችን በፍጥነት የመጨረስ ከዚህ ጋር ተያይዞ ያሉ ነገሮችን የህዝብን እርካታ ለማምጣት በሚያደርገው ጥረት የተለያዩ የሪፎርም ስራዎች በሀገር አቀፍም በክልል ደረጃም እየተሰሩ ነው ያሉት። ይሄም ሆኖ አሁንም የህዝባችን የእርካታ ደረጃ ዝቅተኛ ነው። ይሄን ማድረግ የምንችለው ህዝቡን የመፍትሄ አካል አድርገን ተገቢውን ስልጠና ለአመራሮቻችን፣ ለሲቪል ሰርቫንቶቻችን ሰጥተን ህዝብን ለማገልገል ነው የተቀመጥኩት እኔ፣ መስዋዕትነት ከፍዬ ይህ ህዝብ መቀየር አለበት የሚል አስተሳሰብ ማምጣት ስንችል ስለሆነ ይሄንን ተገንዝበን፣ አንደኛ የሪፎርም ስራዎቻችንን እናጠናክረን እንቀጥላለን። ሁለተኛ የአቅም ግንባታ ስራዎቻችንን እናጠናክረን እንቀጥላለን። ሶስተኛ ደግሞ ህዝቡ ጠያቂ ብቻ ሳይሆን በየአካባቢው ላለው የመልካም አስተዳደር የአገልግሎት ችግሮች፣ ሌሎች ተያያዥ የልማት ጥያቄዎችን የምላሽ አካል የመፍትሄ አካል ሆኖ እንዲንቀሳቀስ በማድረግ ያንን ማንቀሳቀስ የሚችል የፓርቲ እና የመንግስት ቁመና ፈጥረን መንቀሳቀስ አለብን የሚል ሀሳብ ነው ተወስዶ የተወጣው። ችግሮቹ ግን እንዳለ ግልጽና እሙን ነው ማለት ነው። ምናልባት ሌላኛው ደግሞ ይሄ የመደመር ህሳቢ ላይ ኢህአዲግ ውስጥ ራሱ መግባባቶች የሉም የሚባል አሳሰብ አለ። ለምሳሌ በቅርብ ከህወሀት ቀደም ታጋዮችም አመራሮችም የሚሰማ ብሎም ደግሞ ይህ አለመግባባትና ክፍፍል ኦህዴድ ድረስ መጥቷል። የምደበር እሳቤ ላይ ሁሉም የጋራ ተግባቦት የላቸውም የሚባል አነጋገሮች አሉ። ይህም በተመለከተ ድርጅቱ አንስቶ የተወያየበት ጉዳይ አለው። በእኛ ድርጅት የአመለካከትና የተግባር አንድነት ለማምጣት ተንቀሳቅሰናል። በአለፉት አንድ አመት ተኩል ጊዜያትን በሰራናቸው ስራዎች ውስጥ በዚህ እንቅስቃሴ ያመጣናቸው ለውጦች አሉ። አሁን የለውጡ ጉዞ የለውጡ እንቅስቃሴ በተፈጥሮ በጣም ፍጥነት ያለው በመሆኑ ያንን ተገንዝቦ ተመሳሳይ ገጽ ላይ ሆኖ ጊዜው የሚፈልገውን ከባድ ተልዕኮ የመሸከም ትከሻ አዳብሮ ሁሉም በተመሳሳይ ሁኔታ ስራ ተከፋፍሎ ተጋግዞ ከመሄድ አኳያ ያለውን ክፍተት ነው። እንደ ክፍተት የአመለካከትና የተግባር አንድነት ልዩነት አለ ብለን የገመገም ነው እንጂ በመደመር እሳቤ ላይ የኦዲፒ የማዕከላዊ ኮሚቴ አባላትም ሆኑ በየደረጃው ያሉ የአመራር አባላት ስልጠናም ሲሰጥ ነበረ፣ ውይይትም ሲደረግ ነበረ። የመደመር እሳቤ ላይ የሀሳብ ልዩነት የለም ማለት ነው። በሌሎች ብሔራዊ ድርጅቶች እንግዲህ እንደሚታወቀው በአብዛኛዎቹ የተቀበሉት አሉ፣ ያልተቀበሉም ሊኖሩ ይችላሉ። የመደመር ፍልስፍና ከመነሻውም ራሱ ፍልስፍናው ኢምፖዝ የሚደረግ አይደለም ማለት ነው። እንደ ከዚህ በፊቱ ይህን ትቀበላለህ ይሄን ካልተቀበልክ ጠፋለህ የሚል እሳቤ የለውም። ያልተቀበሉ ወገኖቻችን ምናልባትም እሳቤው በፊት ከነበረው ስንመራበት ከነበረው መስመር ምን የተሻለ ነገር አለው የሚለውን በደንብ መርምረው መጽሐፉም ሲወጣ አንብበው ተገንዝበው ለዚች ሀገር ለሁሉም የኢትዮጵያ ሕዝብ ከዛም አልፎ ደግሞ ፍልስፍናው መነሻው የሰው ልጆችን መሰረታዊ ፍላጎት፣ የሰው ልጆችን የነፃነት ፍላጎት፣ የሰው ልጆችን የክብር ፍላጎት የማሟላት እነዚህን ደግሞ ለማሟላት አንዱ ከሌላው ሳይቀድም ተያይዞ ተሳስሮ ከነበረን ድክመት ተምረን ባለፈው የተሰሩ ስህተቶችን የማረም አሁን ደግሞ ባሉ ነገሮች ላይ የተሰሩ መልካም ነገሮች ላይ እነዛን እንደ ወረት ወስዶ እንደ መነሻ ወስዶ እዛ ላይ የመገንባት በአጠቃላይ የመጪውን ትውልድ መልካም ነገር የማውረስ የመጪውን ትውልድ ጥቅምና መብት የማስከበር እሳቤ ይዞ የተነሳ ስለሆነ ሲገነዘቡት ወደዚህ ይመጣሉ የሚል ሀሳብ ነው ያለን። ስለዚህ ያሉ ልዩነቶች ቢኖሩም እንደገና ደጋግሞ የመወያየት በሀሳብ የመከራከር ሀሳቡን ደግሞ ካልተቀበሉም የተሻለ ሀሳብ የሚመጣ ከሆነ በዛ ሀሳብ ላይም እየተወያየን ዲሞክራሲያዊ የሆነ መንገድ መቀጠል እንችላለን። ይሄ ለውጥ ስለሆነ ፈጣን የለውጥ ሂደት ስለሆነ ለውጥ በተፈጥሮ ደግሞ የሚቀበለው ይኖራል የማይቀበለውም አካል መፈጠሩ አይቀርም። ያ ሲባል ግን እኛ ለውጡን ባለመቀበል ሶፈር ሪጅን ከዚህ በመለስ ያለው ከእኛ ጋር አይደለም ወደሚል አ ቀጣይ ግንዛቤ ማስጨበጫ ነገሮችን፣ ጉዳዮችን፣ መድረኮችን እንፈጥራለን። ክርክሮችን እንፈጥራለን። የተሻለ ሀሳብን ከመጣ በተሻለ ሀሳብ የመገዛትና በተሻለ ሀሳብ ይህን ሀገር እስከጠቀመ ድረስ ህዝባችንን እስከጠቀመ ድረስ በዛ የመሻገር እሳቤ ነው ያለንና ከዚህ በመለስ ብለን በር ዘግተን የምንቀመጠው ነገር የለም። ተፈጥሯዊ ነው ብለን ነው የምንወስደው። ይህንን ማለት ነው። የፓርቲ ሪፎርምን በተመለከተ ደግሞ ሁለት የተለያዩ ነገሮች ያሉ ይመስለኛል። ለምሳሌ ከዚህ ቀደም አጋር ድርጅት የሚባሉ እንደነ ሶማሌ ክልል፣ አፋር ክልል፣ ቤኒሻንጉል እንደዚያውም ደግሞ ጋምቤላ መጥተው እኩል ኢህአዴግ ይሁኑ የሚል የፍትሃዊነት ጉዳይ ከዚህ ቀደም የሐዋሳ ጉባኤ ላይ መነሳቱ ይታወሳል። ሌላኛው ጎን ለጎን እየተነሳ ያለው ደግሞ ኢህአዴግ የሚባለው ድርጅት እናት ድርጅት ነው። ሌሎች አራት ድርጅቶች ከስሩ ነበረው ህወሓት፣ ኦዲፒ አዲፒና ደቡብ በተመለከተ ማለት ነው። አሁን አሁን ይሄ ይቀርና አንድ ድርጅት ይሆናል የሚባለው እሳቤ በቅርብ በብዛት እየተቀነቀነ ይመጣል። ይህ ደግሞ ወደ አህዳዊ ስርዓት የሚወስድ ነው፣ የብሔር ብሔረሰቦችን የራስ ማስተዳደርና የራሳቸውን በራስ የመወከል እድልንም ይነፍጋል የሚሉ ሀሳቦች አሉ። በተለይ ሁለተኛው ላይ ምንድን ነው የተወያየው? ድርጅቱ እቺ ሀገር በተፈጥሮዋ ህብረ ብሔራዊ ናት፣ የባህል የማንነት የቋንቋ ብዝሃነት ያለባት ሀገር ናት። መኖሩ ብቻ ሳይሆን እነዚህ ልዩነቶች እነዚህ የብዝሃነት ጉዳዮች ምላሽ ባለማግኘታቸው በሀገራችን ታሪክ አንዱና መሰረታዊ የመታገያ አጀንዳ ሆኖ በርካታ መስዋዕትነት ያስከፈለ ጉዳይ ነው። ከዚህ በመነሳት አንድ ስልጣንን ይዞ ፕሮግራሙን አላማውን፣ የህዝብን የትግል አጀንዳ ለማራመድ ቀሳቀስ ፓርቲ ይሄን ጥያቄ ደፍቄ አፍኜ ህብረ ብሔራዊነትን ፌዴራላዊ ስርዓትን አስቀርቼ በአህዳዊ ተክቼ እጓዛለሁ ብሎ የሚያስብ ከሆነ ቅዠት ካልሆነ በስተቀር በኢትዮጵያ ተጨባጭ ሁኔታ የሚቻል አይደለም ማለት ነው። የፓርቲ ውህደት፣ የፓርቲ አደረጃጀት ማለት አንድ ፓርቲ የያዘውን አላማ የያዘውን ፕሮግራም ለማሳካት የሚጠቀምበት ታክቲክ ነው። ስለዚህ አሁን ከዚህ በፊት የነበረው የኢህአዴግ አደረጃጀት የነበረባቸውን ችግሮች ጥናቱ ዘርዝሮ ባስቀመጠው መሰረት አሁን ያለውን የህዝቡን የለውጥ ፍላጎት መሸከም እንደማይችል ግንዛቤ ውስጥ በማስገባት ከዛም አልፎ ደግሞ አግላዊነቱ መቀየር እንዳለበት በጽኑ በማመን አጋር ተብሎ የተቀመጡ ድርጅቶች ምናምን የሚል ምክንያት ይቀርባል። ያም ሆኖ ግን አፋር ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም። ሶማሊያ ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም። ጋምቤላ ያለው የኢህአዴግ ማህበራዊ መሰረት አይደለም። ኦሮሚያ እና ደቡብ ውስጥ ያለው አርብቶ አደር ደግሞ በጣም በሚቃረን መልኩ የኢህአዴግ ማህበራዊ መሰረት ሆኖ ግለሰቦች የኢህአዴግ አባል ሆኖ የሚንቀሳቀሱበት ሁኔታ ነው ያለው ማለት ነው። አሁን አንዱ የሚመልሰው አደረጃጀቱ የሚመልሰው እነዚህን ድርጅቶች በኢህአዴግ ፕላትፎርም ከነበረው አጋርና ዋና ድርጅት ከሚለው አካሄድ አስወጥቶ ሁሉም የሚወከሉበት ሁሉም ኢትዮጵያን የሚመስል ከጫፍጫፍ ሁሉን ያሳተፈ አደረጃጀት የመፍጠር ነው ማለት ነው። ሙሉ በሙሉ አጽድቆታል። ይናሳ በሙሉ ድምፅ ነው ያሰድቅ። አቶ አዲሱ አረጋ የኦዲፒ ማዕከላዊ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኔም አመሰግናለሁ።